ብዙ ጊዜ በሀገራችን በአይናችሁ አይታችሁም ሊሆን ይችላል። በአፈ ታሪክም ሰምታችሁ ሊሆን ይችላል። ግንኙነት እየፈጸሙ ብልታቸው ተጣብቆ ቀረ፣ ወይንም ደግሞ ብልታቸው ተጣብቆ ሆስፒታል ሄደው አላቀቁላቸው እየተባለ ስትሰሙም አይታችሁም ሊሆን ይችላል። እንደዚህ አይነት ነገር ከሳይንሱ አንጻር እንዴት ይታያል? ግንኙነት ሲፈጸም የወንድና የሴት ብልት ተጣብ ተጣብቆ ሊቀር ይችላል ወይ? ተጣብቆ ከቀረስ ይሄ ችግር በምን ተፈጠረ? እንደዚህ አይነት ችግር ከተፈጠረስ ምን አይነት መፍትሄ መጠቀም አለባችሁ የሚለውን በአጠቃላይ በዶክተር ዮናስ ቁጥር ሁለት የዩቲዩብ ቻናል ላይ ዝርዝር ሀሳቡን አስፍሬላችኋለሁ። የዩቲዩብ ቻናሌን ሊንክ ፕሮፋይሌ ውስጥ ገብታችሁ በምታዩት የዩቲዩብ ምልክት በቀጥታ በመግባት የዚህን መረጃ ሙሉ ዝርዝር ልታደምጡት ትችላላችሁ።